ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናደው ጀምሯል። አመት በዓሉን ለምታከብሩ በሙሉ እንኳን ለጎርጎሮሳያኑ 2024 ዓ ምት አደረሳችሁ። መሰናደዎቻችን እናስተዋውቃችሁ እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውን እና ማህበራዊ ግንኙነታቸውን መስዋዕት አርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸው መማር እስከማይችሉ ድረስ የኢትዮጵያ ወጣቶችና የቲክቶክ አጠቃቀማቸውን በተመለከተ ካስተናዳነው ዘገባ ላይ የተወሰደ ነው። የምሽቱ አብይ ርዕስ አድርገነዋል። በሌላ በኩል ሌሎች ወጣት ተኮር ዘገባዎችና መሰናዶዎችንም ይኖሩናል። ኤደን ገረመው የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስና ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ተመሹ ዘንድ በአክብሮት እንጋብዛለን። በኢትዮጵያ በወጣቶች ዘንድ ከጊዜ ወደ ጊዜ በይበልጥ እየተዘወተረ መምጣቱ ይስተዋላል። ባለሙያዎች ታዲያ አጠቃቀሙን በተመለከተ ቲክቶክ ይዛቸው የመጣቸው ጠቀሜታዎች ቢኖሩም ጉዳቶቹ ግን አመዝነዋል በማለት ይተቻሉ። ከዚህ ሀሳብ ተጋሪዎች መካከል አንዱ የሆኑትና የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ የቲክቶክ የትስስር ገጽ ሀሳብን በነጻነት የሚገለጽበት ከመሆኑ ጋር በተያያዘ አብዛኞቹ ወጣቶች የሚያጋሯቸው ይዘቶች ማህበረሰባዊ እሴትን የሚሸረሽሩ እየሆኑ መጥተዋል ሲሉ ይተቻሉ። የስነልቦ ሆና ባለሙያው አቶ ያፌት ከፈለኝ በበኩላቸው ሁልጊዜ አዳዲስ የቴክኖሎጂ ውጤቶች ሲወጡና ጥቅም ሲወጡ ጥቅምና ጉዳትን ይዘው እንደሚመጡ ገልጸው ቲክቶክም ከስነልቦና አንጻር ሲታይ በወጣቶች ላይ የሚፈጥረው ተጽዕኖ እንዳለ ይናገራሉ። አስማማየ ነው እንግዲህ ተከታዩን አሰናዷል። በኢትዮጵያ የወጣቶችን ቀልብ ለመግዛት እየቻሉ ካሉ ማህበራዊ ትስስር አውታሮች መካከል ቲክቶክ አንዱ ነው። በእርግጥ ተወዳጅነቱ በዓለም አቀፍ ደረጃ እንዳደገ የሚነገርለት ይህ መተግበሪያ አጫጭር ቪዲዮዎች በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስቶ የሚቀርብበት መድረክ ሆኗል። ቲክቶክ ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምፅ ያናገራቸው የማኅበራዊና ስነ ቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለ ስለ መምጣቱ ይገልጻሉ። የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማኅበራዊ ሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የሴት ቅብብሎች ላይ ክፍተት የሚፈጥር ነው። የትውልድ ጅረት የማያቋርጥ ነው ክፍተት ሊኖር አይችልም ምክንያቱም በአካል በአንደበት በሀሳብ በትውፊት እንገናኛለን አንዱ ትውልድ ከአንዱ ትውልድ ፈጽሞ ተቆርጦ አይቀርም ብዬ አስብ ነበርና አሁን ግን የሚታየው ነገር ከፍተኛ የሆነ የትውልድ ክፍተት ሊፈጥር የሚችል አስደንጋጭ ሁኔታ ለእኔ ቲክቶክ ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል ብዙ ፎሎወር ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስተዋወቅ የተወሰኑ በጣም ጥቂት እኛ እንኳን በምናቀው እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውን እና ማህበራዊ ግንኙነታቸውን መስዋዕት አርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸውን መማር እስከማይችሉ ድረስ ሌላ ስራ መስራት እስከማይችሉ ድረስ ሌላው ቀርቶ አይናቸውን ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ የሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው። እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው፣ እንደ አውሮፓውያን አቆጣጠር ሁለት ሺ አስራ ስድስት ላይ በቻይና የተሰራው ቲክቶክ የማህበራዊ ትስስር ገጽ በጥቂት አመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የስነ ልቦና ባለሙያው አቶ ያፌት ከፈለኝ፣ ቲክቶክም ከስነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳሉ ያብራራሉ። ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ፣ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። ሁለተኛ ነገርየው ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ውደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጥሮ የዶፓሚኑን የበለጠ እያመነጨ አምጣ አምጣ የማለት ፍላጎት እና ያች አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገርን ያመጣል። ሶስተኛ ከስሜት ጋር የተገናኙትን እክሎች ነው። እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን አይፈቅድልንም። ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ኪሴ ውስጥ ለካ የሚያስደስት ነገር አለ፣ የሚያዝናና ነገር አለ፣ እሱን አምጣ ይልና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው። እና በአጠቃላይ እንግዲህ ከስነ ልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማህበራዊ ሕይወትን ከመገንጠል በበለጠ የእንቅልፍ ስርዓተ ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ጫና ያሳድራል ማለት ነው። መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት እድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩትዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ገልጿል። በኢትዮጵያም ብዙሀኑ ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብርሃኑ ራቦ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማህበራዊ ሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል። ወጣትነት እድሜ የማገናዘቢያ እድሜ አይደለም። እነሱ ትኩረት የሚያደርጉት ምንድን ነው? ምንም ምን መታየት ነው። የሚያመጣውን ማህበራዊ ቀውስ፣ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም። ገና አልበሰሉም። ገና የአገርን ሁኔታ የአገር ፍቅር ስሜት ለዛው፣ በእኛ ጊዜ ለዛው፣ በአሁኑ ጊዜ አሁን ባለንበት ዘመን ላይ ጠልቆ አልገባም። ስለዚህ የሆነ ነገር አዩ አሁን መለጠፍ ነው። ለምን የእነሱ ፍላጎት አስር ሺ ሀያ ሺ ላይክ እና ሸር ማግኘት እና እሷን ወደ ወደማይጠቅም ሸረፍራፊ ሳንቲም መቀየር ነው እና ልክ ራሱ የቲክቶኩ አልጎሪዝም እንደሚሰራው በትክክለኛው በቀን የሆነች ደቂቃ ላይ የሆነች ሰዓት ላይ እየገቡ ሰርተው ቢዝነሳቸውን ወይ ደግሞ ገበያቸውን እያደሩ የተቀረውን ስልካቸውን ወይም ስማርት ያልሆነ ስልክ በመያዝ ተሯሩጦ ለአገር ምጣኔ ሀብ ጥቅም የሚያስገኝ ነገር መስራት ይችሉ ነበረ። ኤዲቶሪያል ፖሊሲ የላቸው። ያገኙትን ነው የሚለጥፉት፣ ያንን ሚሊዮኖች ይቀባበሉታል። ከፍተኛ የሆነ ይሄ ነገር አንድ ተብሎ በጊዜ እናቅተን የማንሰራበት ከሆነ ከፍተኛ የሆነ ቀውጥ ያስከትላል። የስነ ልቦና ባለሙያው አቶ ያፊት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽዕኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉም የሌት ካሜራ አድቫንቴጅ ወይም የዘጊቶ የመጣ ሰው የሚያገኘውን እድል አይነት ነገር ይዞ የመምጣት አለ። ለምሳሌ ከስር ጀማሪ ወጣቶች በዛ በማስታወቂያ መንገድ ገቢም በማግኘት ሊሆን ይችላል። በተለያዩ መንገዶች ምርታቸውን አስተዋውቀው ሊሆን ይችላል። እቃዎችን በመሸጥ ሊሆን ይችላል። ከራሳቸውም አልፈው ቤተሰብን የመደጎም ኢኮኖሚያዊ ለውጥ ማድረግ፣ ለራሳቸው የተሻለ ሕይወት ለማምጣት ጠቃሚ ሆኖ አለም የሆነላቸውም አሉ እና በዛ አንጻር ሲታይ ተገቢ ነው፣ ግን ሁሉም ነገር ባለው ነገሮች ውስጥ መታየት ያለበት ነው። ለምሳሌ የሀገራችን እንግዲህ በፊት በነበረው ጥናት መሰረት ስልሳ ስምንት በመቶ ከኢትዮጵያ ህዝብ ውስጥ ከሰላሳ አምስት አመት በታች ነው ነው ከዛም ደግሞ ከአስራ አራት አመት በታች ያሉ ደግሞ እጅግ ይበዛል ነው እና ይህ ትልቅ አምራች ሀይል ነው እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠነው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው፣ እያደገ ነው ወይም ሄደው ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኘዋለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወት እና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታችን የሚፈጥረው ጫና እጅግ ከፍተኛ ነው። ቅድም ደግሞ እኔ እንዳነሳሁት ከግላዊ ላይ ህይወታቸው ላይ ከስሜታቸው፣ ከድብርት አንጻር፣ ከእንቅልፍ ስርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ስርዓተ ፆታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው ሚዲያ ሆነ ማለት ነው ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በዛ በይነ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያን ነገር ሊያሆን እና ያ ደግሞ ትንሽ ጥፋትም ሲያጠፋ እዛ ሰውየ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውየ ላይም ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው ወይም ከፍተኛ የሆነ ጫና ከማህበራዊ ከማህበረሰቡ እዛ ሰውዬ ለሚወረወረው ጉዳት ያደርሳልና እነዚህ እነዚህ ነገሮች ጠቅሰን የማንጨርሳቸው አይነቶች ሊሆኑብን ነው። ስለዚህ የሚያሳድሩት ጫኖች በደንብ ግምት ውስጥ ገብተው እንዴት እንዴት እነዚህ ነገሮች የሚጠቅመንን አስቀርተን የሚጎዳውን መጥነን እንሄዳለን የሚለው አትኩሮት ያስፈልገዋል ማለት ነው። ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉም። አንደኛ፣ ሰአቱን ነው የምንጠቀምበትን ሰአት ነው። እርግጥ ከአስራ ስምንት አመት በላይ ይባላል እንጂ እራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው፣ ያ ነገር እየገፋ የሚሄድባቸው ነገሮች ናቸው። ለምሳሌ ቆስቋሽ ይሆናሉ። አሁን የተለያዩ ምስሎች፣ ጭፈራ፣ እንቅስቃሴ ምናምን ካዩ በኋላ እያገኘ ነው መረጃ እንግዲህ እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን የሚፈጥረው ጫና ከዛ ከስርዓተ ጽቁታ ጋር ያለው ግንኙነት ላይ የሚፈጥረው ጫና የበዛ ነው ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው ይህም ሁለተኛው እንግዲህ የምንቃኝበት ስልት ነው ሶስተኛው በውጭው አለም ዲቶክስ ይሉታል ዶፓሚን ዲቶክሲፊኬሽን እና ሶስት ቀን አራት ቀን በስነ ስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት ከትንንሽዬ ባህሪዎች ይጀምራሉ ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ አለማስቀመጥ ሊሆን ይችላል ዳያስታውሰን ከኪሳችን ውስጥ ማድረግ ልንተኛ ስንል ስልካችንን መጎርጎር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማድረግ፣ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽዬ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንሲታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ፈለግን። አራተኛ፣ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ ሁለት ቀን ሶስት ቀን ስንለየው አእምሯችን ውስጥ ያለውን የ የእያንዳንዱን ዑደቶች ያስተካክለዋልና ያንን ለመበጀት ይረዳናል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ ያመጣልናል። ከዛ ደግሞ እርስ በርስ ያለው ግንኙነቶች ለምሳሌ በስነ ስርዓት በደንብ በጥናት የተረጋገጠው ወቅት ላይ የላይክ የሚያገኙት ብዛት አትኩሮት የሚሰራቸው ብዛት ልክ እንደ ሽልማት አንጎላቸው ውስጥ ያለውን የዶፓሚን መጠን ከፍ ያደርገውና እና ከዛ ያቺ ስታንስ ይወርዳል። ልክ እንደ ቡና መሆኑ ነው እንግዲህ። ስለዚህ እነዛን ነገሮች ውስጥ ማጽዳት ለምንፈልገው ዓላማ የተጠቀምንበት መሆኑን ግልጽ ማድረግ አስፈላጊ ነው። ከዚህ የገፋ የገፋ ከመጣ ደግሞ የባለ ባለሙያዎች እርዳታ መጠየቅ እጅግ አስፈላጊ ነው። እነዚህም እና ሌሎች የተለያዩ መንገዶች እነዚህም በደንብ ለውጥ ለማምጣት ይረዳል። ከዚህ ባለፈ ከግለሰብ ባለፈ ደግሞ በተቋማቶች ውስጥ ለምሳሌ ትምህርት ቤቶች፣ መስሪያ ቤቶች እነዚህ ነገሮች የሰዓት ገደብ ቢቀመጥላቸው በህግ አግባብ ላይ ደግሞ በተለይ እድሜያቸው አነስተኛ የሆኑት እንደየ እድሜያቸው እንዲመጣላቸው ለመን የአሰራሩ የዚህ የማህበራዊ ድህረ ገጽ ቲክቶክ አሰራሩ ላይ የተለያየ ነገር በማምጣቱ እሱ የሚቀኝበት ፖሊሲዎች ቢቀረጹ በተለይ ደግሞ ለጥቃት የሚያጋልጣቸውን የሴቶችን፣ ህጻናቶችን በተመለከተ ያሉ ነገሮች ላይ በደንብ ማሰሪያ ነገሮች ቢደረጉ ቀስ ቀስ እያለን ለውጥ ማምጣት ይችላል። ጠቃሚ ጠቃሚውን ይዘን ጎጂውን ደግሞ መቆጣጠር ወደ መቆጣጠር ሂደት ውስጥ እንሄዳለን የሚል አመኔታ አለኝ። እንደ ብሪታንያ ፈረንሳይና ቤልጅየምን ጨምሮ የተለያዩ የአውሮፓ ሀገራት ቲክቶክ በመንግሥት ሥራ አካባቢ መጠቀም እንዳይቻል እገዳ እየጣሉ ይገኛሉም። አሜሪካ መተግበሪያውን ከፌዴራል ተቋማት ኮምፒውተሮች እንዲጠፋ አስደርጋለች። በአፍሪካ ሶማሊያ በይፋ እንዳገደች የገለጸች ሀገር ስትሆን ሌሎች ሀገራትም ጉዳዩን እያጤኑት ይገኛሉም። በኢትዮጵያ በኩል ግን በጸጥታና ልዩ ልዩ ምክንያቶች ቲክቶክን ጨምሮ የማኅበራዊ መገናኛ መተግበሪያዎችን ለተወሰነ ጊዜ እንዳይሰሩ አልፎ አልፎ ከሚወሰዱ እርምጃዎች ውጭ በመንግስት በኩል ከማገድ ጋር የተያዙ እርምጃዎች ላይ ምን እየታሰበ እንደሆነ ለጊዜው የታወቀ ነገር የለም። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ቀደም ሲል በኮቪድ-19 ቀጥሎም ደግሞ በጦርነት ምክንያት ተቋርጦ የቆየው የትግራይ ክልል የቱሪዝም እንቅስቃሴ ዳግም መጀመሩ ከሰሞኑ ተሰምቷል። ክልሉ ለሀገር ውስጥና ለውጭ ጎብኚዎች ዳግም ክፍት መሆኑ በምጣኔ ሀብት ረገድ ከሚሰጥ ቀጥተኛ ጥቅም በተጨማሪም ሰላምና ደህንነትን ለማጠናከር እንደሚያግዝ ተስፋ ተጥሎበታል። ሙልጌታ ጽባሀ ቀጣዩን ዘገባ አሰናድቷል። ቀደም ሲል በኮቪድ-19 ቀጥሎም በሰሜን ኢትዮጵያው ጦርነት ምክንያት ተቋርጦ የቆየው የትግራይ ክልል የቱሪዝም እንቅስቃሴ በመቀለ ከተማ በተካሄደ ይፋ ስነ ስርዓት ዳግም መጀመሩ ነው የተነገረው። በፕሪቶሪያ የተፈረመውን የሰላም ስምምነት ተከትሎ በፌዴራሉ የቱሪዝም ሚኒስትር እና በክልሉ መንግስት የተካሄደው ጥናት ደግሞ ለትግራይ ቱሪዝም መጀመር መነሻ መሆኑ ተገልጿል። ይህ ደግሞ በቱሪዝም ዘርፉ በተሰማሩ የክልሉ ነዋሪዎች ዘንድ ተስፋ ፈንጥቋል። አቶ ረዳይ ተስፋይ በክልሉ ባስጎብኝ ምንኙነት የተሰማሩ ባለሙያ ናቸው። ላለፉት አራት ዓመታት በክልሉ የቱሪዝም እንቅስቃሴ ስላልነበርም በቱሪዝም ዘርፍ ተሰማርተው ከነበሩት ባለሙያዎች አብዛኞቹ ዘርፍ እንዲቀይሩ ተገደዋል ብለዋል። ቱሪዝም ዳግም መጀመሩ ግን ተስፋ እንደሰጣቸው ገልጸዋል። ዳግም ማስጀመር ፕሮግራሙ ጥሩ ነው። ለማንኛውም ግን እንደኔም ብዙ ስራዎች አሉ። ምክንያቱም ምንድን ነው አንደኛ በጎናጎን እየተሰሩ እንዳለ ያውቃለሁ፣ ግን በሰፊው መስራት ያለባቸው ተሳትፎ የነበራቸው ሰዎች ወደ ስራ ማስመለስ የስልጠና የግንዛቤ ማስጨበጫ ስራዎችም እነዚህ እነዚህን ከህብረተሰቡና ከአካባቢ አስተዳደር ብዙ የሚሰሩ ስራዎች አሉ። ዳግም ማስጀመረው ፕሮግራም ግን ጥሩ ነው። ለምን ተወሰኑ በዘርፍ የነበሩ ሰዎች ተስፋ ይኖሯቸዋል። ዳግም ወደ ስራችን እንመልሳለን ብለው ተስፋ የሚያደርጉበት ሁኔታ ስለሚኖር በዛ አንጻር ከውጭም ከውስጥም ያሉ ቶር ኦፕሬተሮችም ይሁን ቱሪስቶችም ተወሰኑ መልኩ ትግራይን እንደ መዳረሻቸው አድርገው የሚቀርጹበት ሁኔታ ይፈጠራሉ ብዬ አምናለሁ። ይህም ሆኖ ግን በጦርነቱ ምክንያት የተጣሉና የተቀበሩ ተተኳሾችን የማጽዳት ስራ መከናወን እንዳለበት አቶ ረዳኢ አሳስበዋል። በአክሱም ከተማ የሚገኘው ሮማዲ የተባለ ሆቴል ባለቤት የሆኑት አቶ ምዑዝ አብርሃ በበኩላቸው በጦርነቱ ወቅት አንድ የሆቴላቸው ሰራተኛ መገደሉን አውስተዋል። ላለፉት አመታት ዋና ስራችን ሆቴሉን መጠበቅ እንጂ አገልግሎት መስጠት አልነበረም በማለት ተናግረዋል። የቱሪዝም ስራው በይፋ መጀመሩ ተስፋ ሰጪ ነው ያሉት አቶ ምዑዝ አገልግሎት ሰጪ ተቋማት ግን ሊደገፉ ይገባል ብለዋል። ሞቲቬት እንዲያደርገን በተስፋን እየጠበቅን ያለ ነው። ብዙ ነገሮች አሉብን፣ የጎደልብን። የባንክ ዕዳ አለብን። የባንክ ዕዳ መስተካከል አለብን። ዕዳ እንዴት አድርገህ ትከፍላለህ? ሶስት ዓመት ተኝተህ ቆይተህ በውጊያ ላይ ተጠምደን የነበረ አገር እንደገና ወለድ ምናምን ክፈል ሲሉ የትኛው ነው ወለድ ነው የምንከፍለው አሁን ወይስ ቱሪዝሙ ለመንቀሳቀስ? ስለዚህ ሁለቱም በጣም አስጨንቆ ነው ያለ። የቤቱ አንዳንድ ነገሮች እድሳት ያስፈልገዋል። ፈርኒቸር መቀየር አለበት። እነዚህ እነዚህም ነገሮች ለማስተካከል የግድ ብር ያስፈልጋል። ተጨማሪ ብድር ያስፈልገናል። ያለው ብድርም የመራዘምና አንዳንድ ነገሮች፣ ኮሚኒኬሽን የሚያስፈልጉ ነገሮች፣ ሞቲቬት የሚያደርጉ ነገሮች፣ መንቀሳቀስ አለብን። ለሰራተኞች ስልጠና መውሰድ አለባቸው። ምክንያቱም ሰራተኞቹ በሞራል ተጎድተዋል። ማንም ሰው እየገፋፋን ነው የምናሰራው ያለን። በመቀለ ከተማ በተካሄደው የትግራይን ቱሪዝም ዳግም የማስጀመር መርሃ ግብር ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በክልሉ በጦርነቱ ወቅት ቅርሶችና አገልግሎት ሰጪ ተቋማት እንደወደሙ ገልጸዋል። የቱሪዝም እንቅስቃሴ ዳግም መጀመሩ ለክልሉ ካለው ኢኮኖሚያዊ ጥቅም በተጨማሪ ሰላሙ ዘላቂ እንዲሆን አስተዋጽኦ እንዳለውም ተናግረዋል። ትግራይ ውስጥ ያሉ ችግሮች፣ ስራ ማጣት አለ። የትግራይ ሕዝብ ጠንካራ ሰራተኛ ሕዝብ ነው። ግን ለረሀብ መጋለጥ ሳይኖርበት ሲሪየስ የረሃብ ችግር አለ። የወጣቶች ስደት አለ። ለህልናው የታገል ወጣት ሳይቀር ለስደት መዳረግ የጀመርበት ሁኔታ አለ። የቱሪዝም ኢንዱስትሪውን እንዲነቃቃ ማድረግ ይህንን ችግር መፍታት አንጻር ብቻ ሳይሆን የተጀመረውን የሰላም እንቅስቃሴ ጥልቀት እንዲኖረው፣ ስፋት እንዲኖረው ከማድረግ አንጻር ትልቅ ትርጉም ስላለው የአካባቢውን ሰላም በማጠናከር የአካባቢ ሰላም በማጠናከር ደግሞ ኢትዮጵያንም ሰላም የማጠናከር ሂደት ትልቅ አካል እንደሆነ ተገንዝበን፣ ቱር ኦፕሬተሮች ፋይላችሁ ውስጥ ትግራይ ማስጎብኘት ሰርዛችሁት እንደነበረ መገመት ትችላለሁ። ፈጥናችሁ አስገቡት። ጠቅላይ ሚኒስትር አብይ አህመድ የሚመሩት ገበታ ለትውልድ የተሰኘው ፕሮጀክት አካል የሆነው የትግራይ ክልል ገርዓልታ የመዝናኛ ግንባታ እንቅስቃሴው በሐውዜን አካባቢ መጀመሩም፣ አቶ ጌታቸው ረዳ አስረድተዋል። ጠቅላይ ሚኒስትሩ ያቀረቡት ሀሳብ መመስረት ማድረግ ቀደም ብሎ እንኳ መጀመር ነበረበት። በአሁን ኦልሞስት እንቅስቃሴው ተጀምሯል። ያን አካባቢ የቱሪስት መዳረሻ ቦታዎች ለመገንባት የተጀመረ እንቅስቃሴ ያሉት የቱሪዝም ሚኒስትር ዴታ ስለሺ ግርማ በበኩላቸው፣ ቅርሶች፣ አገልግሎት ሰጪ ተቋማትና የትራንስፖርት አገልግሎቶች በክልሉ ዝግጁ በመሆ ናቸው በክልሉ ቱሪዝም ዳግም እንዲጀመር መወሰኑ ገልጸዋል። በአሁኑ ሰዓት በእኛ እምነት ትግራይ ውስጥ ነገር አልታ መቀሌ ውስጥ የሚገኙ የተለያዩ ቤተ መንግስቶች፣ አክሱም ሀውልትና ክልሉ የሚገኙ የተለያዩ ገዳማትና አብያተ ክርስቲያናት፣ የነጃሺ መስጂድ፣ ሌሎቹም ጭምር በትግራይ ክልል ውስጥ በአሁኑ ሰዓት የአገሩ የውጭም እንግዶች ቢመጡ እንግዶቹ ማየት የሚችሏቸው የቱሪስት መስህቦች እንዳሉ ማራኪ እንደሆኑ በሰራነው ጥናትና አስተስመንት ማረጋገጥ ችለናል። በሁለተኛ ደረጃ እንግዶች ወደ ትግራይ ክልል መጥተው የሚመገቡባቸው የሚያርፉባቸው እንደ ሆቴል፣ ሎጅ፣ ሬስቶራንቶች ምግብና መጠጥ አቅርቦትም ጭምር የሚያገኙባቸው መኖሩን ለማረጋገጥ ጥረት አድርገናል። ከዚህ ቀደም የማነቃቂያ ስልጠና የሚያስፈልጋቸው እድሳት የሚያስፈልጋቸው የተወሰኑ የአገልግሎት ሰጪ ተቋማት በአሁኑ ሰዓት አገልግሎታቸውን ከፍተው እንግዶች ለመቀበል ተዘጋጅተዋል ማለት ነው። በእርግጥ አሁንም ወደፊትም እንደ ሚኒስቴር መስሪያ ቤት ደግፈን ወደ አገልግሎት ለማምጣት ከፍተኛ ጥረት የሚጠይቁ የወደሙ ሎጆችም ጭምር እንዳሉ ታዝበናል። ለሁለት ሰዓት የተካሄደው የሰሜን ኢትዮጵያ ጦርነት ተከትሎ ዜጎቻቸው ወደ ትግራይ እንዳይጓዙ ማሳሰቢያ ካወጡ የተለያዩ የውጭ ሀገራት መካከል አሁንም ማሳሰቢያ ያላነሱ ይገኛሉ። የአሜሪካ ድምፅ ስለዚህ ጉዳይ የጠየቃቸው የቱሪዝም ሚኒስትር ዴኤታ ስለሺ ግርማ የጉዞ ክልከላው ማሳሰቢያ ያወጡ ሀገራት ደግመው እንዲያዩት የዲፕሎማሲ ስራው እንደሚቀጥል ተናግረዋል። የጀመርነውን የውጭ ሀገር ኤምባሲዎችን የትራቭል ባን እንዲያነሱ የምናደርገውን ጥረት ይበልጥ አጠናክረን ቀጥለን ለውጥ እናመጣለን የሚል እምነት አለ በኛ በኩል እንግዲህ ከዚህ ቀደም በተለያዩ ቦታዎች ሞክረን ዩኖ ኤምባሲዎች የራሳቸውን ሚሽን በመላክ አካባቢዎችን መጥተው በማየት ያስተካከሏቸው እንደነበሩ ታዝበናል። እሱን በአሁኑ ሰዓትም ያስተካክላሉ የሚል እምነት አለ ባሰብ ነው። ልክ ግን የውጭ ሀገር ኤምባሲዎች የትራቭል ባኖችን አንስተው የሀገራቸው ዜጎች ለኢንቨስትመንትም ለጉብኝትም እንዲመጡ ሙሉ በሙሉ ፈቃደኞች ሆነዋል ማለት አልችልም። በአክሱም ከተማ የሚገኘው የአውሮፕላን ማረፊያ በጦርነቱ ወቅት ጉዳት የደረሰበት ሲሆን በጥገና ስራ ላይ መሆኑ ተገልጿል። ይህም ለቱሪዝም እንቅስቃሴው አጋዥ ነው እንደሚሆን ሚኒስትር ዴኤታው አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለ ጋቢናቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። በመቀጠል ደግሞ ኬኔዲ አባተ አበይት ስፖርታዊ ጉዳዮችን የሚቃኝበት መሰናዶ ያስደምጠናል። 2023 የመጨረሻ ቀን ትናንት እሁድ በስፔን ባርሴሎና በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫ ኬንያዊቷ ቢትሪስ ቼቤት በሴቶች የዓለም የ5 ኪሎ ሜትር ክብረ ወሰንን ሰብራለች። የ23 ዓመቷ የዓለም ሻምፒዮን ቼቤት ውድድሩን በ14 ደቂቃ ከ13 ሰከንድ በማጠናቀቅ እንደ አውሮፓውያኑ በመስከረም 2021 በኢትዮጵያዊቷ ሰንበሬ ተፈሪ ተይዞ የነበረውን ክብረ ወሰን በ16 ሰከንድ አሻሽላለች። አትሌቷ ከድሏ በኋላ ወደ ባርሴሎና የመጣሁት ክብረ ወሰን የማሻሻል እቅድ ይዤ ነው፣ እቅድ ተሳክቶልኛል። ይህ ለእኔ በጣም ትልቅ ነገር ነው ማለቷን የዓለም አትሌቲክስ መረጃ ያመለክታል። በውድድሩ ከቼቤት በስምንት ሰከንድ ዘግይታ የገባችው ኢትዮጵያዊቷ እጅጋየሁ ታየ ሁለተኛ ስትወጣ፣ ሌላኛዋ ኬንያዊት ሊሊያን ሬንጉሩክ ሶስተኛ ወጥታለች። በወንዶች ምድብ የተካሄደውን ውድድር ደቡብ ሱዳናዊው የስዊዘርላንድ አትሌት ዶሚኒክ ሎባሉ ሲያሸንፍ፣ ሁለተኛና ሶስተኛ የወጡት የኬንያና የስፔን አትሌቶች ናቸው። I'm በሶስት የኦሎምፒክ ውድድሮች ኡጋንዳን ወክሎ የተሳተፈው ቤንጃሚን ኪፕላጋት በኬንያ ሞቶ መገኘቱን የተለያዩ መገናኛ ብዙኃን ዘግበዋል። አትሌቱ በኬንያ ኤልዶሬት ከተማ አቅራቢያ ላይ በስለት ተወግቶ መኪና ውስጥ ሞቶ የተገኘ ሲሆን የኬንያ ፖሊስ በአትሌቱ ግድያ ላይ ምርመራ መጀመሩን አስታውቋል። የአካባቢው የፖሊስ አዛዥ ስቴፈን ኦካል በአትሌቱ ላይ ግድያ ተፈጽሟል፣ ነገር ግን በምን ምክንያት የሚለውን ለጊዜው አናውቅም ሲሉ ለአሶሽትድ ፕሬስ ተናግረዋል በ3000 ሜትር የመሰናክል ውድድር የተካነው የረዥም ርቀት ሯጩ ኪፕላጋት እንደ አውሮፓውያን አቆጣጠር በ2008 2012ና 2016 ኦሎምፒክ ኡጋንዳን ወክሏል አትሌቱ የተገደለበት የኬንያው ኤልዶሬት ከተማ አካባቢ በርካታ አትሌቶች የሚሰለጥኑበት ስፍራ ነው በቀጣዩ ነሐሴ ወር የሚካሄደው የፓሪስ 2024 ኦሎምፒክ ጠላትነትና ጥላቻ የሚዳከሙበትና ሰዎች በሰላማዊ ፍክክር አንድ የሚሆኑበት ተምሳሌት ሊሆን ይገባል ሲሉ የዓለም አቀፍ ኦሎምፒክ ኮሚቴ አይኦሲ ፕሬዚደንት ቶማስ ባች ተናግረዋል። ባች ባስተላለፉት የአዲስ ዓመት መልእክት በምንኖርበት በዚህ አስቸጋሪ ጊዜ በዓለም ዙሪያ ያሉ ሰዎች በሁሉም የሕይወት መስካቸው በሚደርስባቸው ጥላቻና መገፋፋት ተሰላሽተዋል ብለዋል። በልባችን ሁላችንም አንድ የሚያደርግ የሚያደርገንን እናፍቃለን። ልዩነቶች ቢኖሩንም አንድ የሚያደርገንን ተስፋ የሚሰጠንንና ችግሮችን በሰላማዊ መንገድ እንድንፈታ የሚያነሳሳንን ነገር እናፍቃለን ሲሉም አክለዋል። በዩክሬን እየተካሄደ ያለውን ጦርነት የማይደግፉ የሩሲያና የቤላሩስ አትሌቶች ሀገራቸውን ሳይወክሉ በገለልተኝነት በፓሪስ ኦሎምፒክ ላይ እንዲሳተፉ አይኦሲ ከሁለት ሳምንት በፊት ወስኗል። የአይኦሲው ፕሬዚደንት ቶማስ ባች በትናንትናው መልእክታቸው የኦሎምፒክ ውድድሩ አንድነትን እንደሚፈጥር እንዲሆን ምኞታቸውን ገልጸው የዓለምን ስፖርት በፖለቲካ መስመር ለመከፋፈል የሚደረገው ጥረት ሊቆም ይገባል ሲሉ ጥሪ አቅርበዋል። በተጨማሪም ከፓሪስ 2024 የኦሎምፒክ ጨዋታዎች ባሻገር ዓለምን በስፖርት አማካኝነት የተሻለች ለማድረግ አንድ ሆነን መቆም አለብን ሲሉም መልእክት አስተላልፈዋል። የዓለም ሻምፒዮኑ የብስክሌት ተወዳዳሪ ሮሃን ዴኒስ ቅዳሜ ዕለት በመኪና ግጭት ባለቤቱን ለሞት ዳርጓታል በሚል በፖሊስ ተከሷል። በሁለት ኦሎምፒክ ውድድሮች ላይ የተወዳደረችው ብስክሌተኛ የ32 ዓመቷ ባለቤቱ ሜሊሳ ሆስኪንስ ግጭት ካጋጠማት በኋላ በአዴላይድ ሆስፒታል ህይወቷ ማለፉን ፖሊስ ገልጿል። የደቡብ አውስትራሊያ ፖሊስ በመግለጫው የ33 ዓመቱ ሮሃን ዴኒስ በአደገኛ ሁኔታ መኪና በማሽከርከር ሞት በማድረስ ያለ አግባብ በመንዳት ና ህይወትን አደጋ ላይ በመጣል ክስ ተመስርቶበታል ብሏል። በአደገኛ የማሽከርከር ድርጊቱ የሁለት ልጆቹ እናት ህይወት እንዲያልፍ በማድረግ የተጠረጠረው የ33 ዓመቱ ብስክሌተኛ እስከ መጋቢት ወር ድረስ በዋስ ተፈቷል። ህይወቷ ያለፈው ብስክሌተኛ ሆስኪንስ እንደ አውሮፓውያን በ2015 በቡድን የዓለም ሻምፒዮን ስትሆን በለንደን 2012ና በሪዮ 2016 ኦሎምፒክ ላይም ተወዳድራለች። የ2015ና 2018 የአውስትራሊያ ምርጥ ብስክሌተኛ ተብሎ የተመረጠው ኒስ በበኩሉ በጎዳናና ትራክ ላይ በተደጋጋሚ የዓለም ሻምፒዮን ከመሆኑም ባለፈ በለንደን ኦሎምፒክ ላይ በቡድን ብር እንዲሁም በቶኪዮ ኦሎምፒክ ነሐስ ማሸነፉን የአሶሽየትድ ፕሬስ ዘገባ ያመለክታል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።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 ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቤ መሰናዶ ተጠናቋል። አብራችሁን ስላመሻችሁ እናመሰግናለን። በድጋሚ 2024 ወይም የጎርጎሮሲያን 2024 ዓ.ም መልካም አዲስ ዓመት እንዲሆንላችሁ እንመኛለን። የደንገረመው መሰናዶ መምራት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። ሰላም ጤና ይስጥልኝ። ደህና ደሩ።